ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ መጋቢት 27 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ የምሽቱ አስተናጋጆቻችሁ ሰሎሞን አባትና አዳነች በሳሀየንን በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ ነው ሲል የኢትዮጵያ መንግስት አስታወቀ ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም በአጠራ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም የሀገር ሽማግሌዎችም ፖለቲከኞችም የመንግስት አካላትም የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጡርነህ ናቸው። ዘገባውን በአብይ ርዕስ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። በነገራችን ላይ የናይል ሳት ስርጭታችን ቪኦኤ 24 ላይ እንደገና አገልግሎት መስጠቱን ቀጥሏል፣ ችግሩ ተወግዶ ስለዚህ፣ በናይል ሳትም ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ቦይንግ ባለፈው ወር በኢትዮጵያ አይሮፕላን ላይ ስለደረሰው አደጋ ሲናገር የበረራ ሚዛን ማስተካከያ ስርዓት ላይ የተሳሳተ ምልክት የሚሰጥ መሳሪያ መኖሩ በጀት አይሮፕላኑ መከስከስ ላይ ሚና ነበረው ሲል ትላንት ሐሙስ አምኖ ተቀብሏል። የኢትዮጵያ መርማሪዎች የ157 ሰዎች ሕይወት ስላጠፋው አደጋ ትላንት የመጀመሪያውን ምርመራ ውጤት ማቅረባቸው የሚታወቅ ነው። አይሮፕላኑ ከተነሳ ከጥቂት ጊዜያት በኋላ የበረራ ሚዛን ማስተካከያው መሳሪያ የአይሮፕላኑን አፍንጫ ቁልቁል እየደፋ ሲያስቸግር አብራሪዎቹ የበረራውን ሂደት ለማስተካከል ይታገሉ እንደነበር መርማሪዎቹ ጠቁመዋል። ቦይንግ 737 ማክስ 8 አይሮፕላን አብራሪዎቹ ኩባንያው ያቀረበውን የበረራ መመሪያ ሁሉ በተደጋጋሚ የፈጸሙ ቢሆንም አይሮፕላኑን ሊቆጣጠሩት እንዳልቻሉ የኢትዮጵያ የትራንስፖርት ሚኒስትር ገልጸዋል። የተሳሳተ ምልክት የሚሰጠው መሳሪያ ከኢንዶኔዥያው የአይሮፕላን አደጋ ጋር ከሞላ ጎደል እንደሚመሳሰል ተገልጿል። የኢንዶኔዥያው 737 ማክስ 8 ጄስት አይሮፕላን ባለፈው ጥቅምት ወር በተመሳሳይ መልክ ተከስክሶ 189 ሰዎች ማለቃቸው የሚታወስ ነው። ከአዲስ አበባ ወደ ጅቡቲ ጓዝ የነበረው የጭነት ባቡር የተገለበጠው ሐዲዱን ስቶ መሆኑን የሸዋ ፖሊስ አስታውቋል። ሙክታር ጀማል ዝርዝሩን ይዟል። ጭነት ጭኖ ከአዲስ አበባ ወደ ጅቡቲ ሲጓዝ የነበረ የኢትዮጵያ ምድር ባቡር ንብረት የሆነው ባቡር በምስራቅ ሸዋ ዞን ፈንታሌ ወረዳ የላላ ቀበሌ ማህበር ውስጥ ተገልብጦ አደጋ እንደደረሰበት የምስራቅ ሸዋ ፖሊስ መምሪያ ገለጸ። የዞኑ ወንጀል መከላከል ክፍል ኃላፊ ኢንስፔክተር ጌታነህ አባተ ለአሜሪካን ድምፅ እንደተናገሩት አደጋው የደረሰው ሮብ ምሽት ለሐሙስ አጥቢያ ከምሽቱ ዘጠኝ ሰዓት መሆኑንም ገልጸዋል። በአደጋው የደረሰውንም የጉዳት መጠን ኢንስፔክተር ጌታነህ ለአሜሪካን ድምፅ ተናግረዋል። ወድቀዋል። ያው መሰባበር በንብረት ላይ ከጥቅም ውጪ ሁሉም ከጥቅም ውጪ ሆኗል ባይባልም አንዳንድ መሰባበር እና መገነጣጠል እንትን ታይቶባቸዋል። ሌሎች መጀመሪያ ፉርጎች ሶስቱ ደግሞ መስመራቸውን ስተው ወደ ቀኝ የወደቁ መሆኑን ያየሁት፣ እንዲሁም በባቡር ሐዲዱ ላይ የመገንጠል እና የመሰባበር እንትን ታይቷል። በሰው ላይ የደረሰ ጉዳት የለም ግን አለ የፌዴራል ፖሊስ አባላት አጅበው መሄድ ወይም ደግሞ ጥበቃ አድርገው መሬት ጊዜ አባሎች ላይ የመቃቃርና አልፎ አልፎ ምልክት ታይቷል። ግን ጉዳቱ ይህን ህል ብሎ የሚጠቀስ አይደለም። የደረሰው አደጋ የህዝብ ባቡር ላይ ቢሆን ከፍተኛ ውድበት ያስከትል ነበር ያሉት ኢንስፔክተር ጌታነህ አባተ የዚህኛው ጉዳት በንብረት ላይ ብቻ መቆሙንም የገለጹት ባቡሩ አስራ ሰባት ፍርጎዎችን አስከትሎ ሲጓዝ እንደነበረ ኢንስፔክተር ጌታነህ ገልጸው አደጋ ደርሶባቸው ከወደሙት ሶስት ፍርጎዎች በተጨማሪ ሰባት ፍርጎዎች ከሀዲዱ ወጥተው ሳይወድቁ እንደዛው ቆመው የቀሩ ሲሆን አራት ፉርጎዎች ደግሞ በሀዲዱ መስመር ውስጥ መቅረታቸውንም ኢንስፔክተር ጌታነህ ተናግረዋል። የአደጋው ምክንያት ሊሆን ይችላል የሚለውንም ገልጸዋል። ሌሊቱን በጣለ ዝናብ ከፍተኛ ዝናብ ጥሎ በአካባቢ ዝናብ ጥሎ ስለነበረ ከዛ ጋር ተያይዞ በጎርፍ ወደ መስመር የወጣ ደለል በአብሩን ይዞት ወይም ደግሞ አዳልጦት መስመሩን እንዲሽት ያደረገው መሆኑን ልናውቅ ይቻል ነው። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ። በአማራ ክልል በኦሮሚያ ብሔረሰብ አስተዳደር ዞን ደዌ ሐረዋ ወረዳ ሰሞኑን ተከስቶ የነበረው አለመረጋጋት ወደ ቀድሞ ሰላሙ መመለሱን የክልሉ የመንግስት ኮሚኒኬሽንስ ጉዳይ ጽሕፈት ቤት ገለጸ። አስቴር ምስጋናው ዝርዝሩን ልካለች። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ጽፈት ቤት ኃላፊ አቶ አሰማሀኝ ስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት ከሰሞኑ በኦሮሞ ብሔረሰብ አስተዳደር ዞን ዳዌ ሀረዋ በተባለ ወረዳ ከመጋቢት 24 ቀን ጀምሮ ተከስቶ በነበረው አለመረጋጋት እስካሁን የአራት የጸጥታ ኃይሎች ሕይወት ያለፈ ሲሆን ቁጥራቸው በውሉ ያልታወቁ ሰዎችም ቆስለዋል። ተኩሱን የከፈቱት እዛ አካባቢ የልዩ ኃይል አባላትን ከበው የነበሩ የታጠቁ ኃይሎች ናቸው። እና በዚህ ግጭት ምክንያት ያው የጸጥታ ኃይሎች በኩል ወደ አራት ሰው ሞቷል እና ሌሎቹም ቆስለዋል። ለአካባቢው አለመረጋጋት ምክንያት የሆነው ደግሞ ከእውነትነት የራቀ አሉባልታ ነው ና ያሉት የኦሮሞ ብሔረሰብ አስተዳደር ሊፈርስ ነው፣ ብሔረሰቡ አያስፈልግም ተብሏል የሚል እዚያ አካባቢ ባሉ ኦሮሞዎች ዘንድ የሚታሰብና የሚቀነቀናል። ይሄ የተሳሳተ አረዳድና የተሳሳተ መረጃ ነው። የአማራ ብሔራዊ ክልላዊ መንግስት በሀገሪቱ ውስጥ ከደቡብ ብሔራዊ ክልላዊ መንግስት ቀጥሎ ከፍተኛ የሆነ ቁጥር ያላቸው ብሔር ብሔረሰቦች የራሳቸውን ባህል፣ የራሳቸውን ቋንቋ፣ የራሳቸውን አስተዳደር መስርተው ቋንቋቸውንም እያሳደጉ ይሄ ተጠናክሮ የሚቀጥል እንጂ ወደ ኋላ የሚመለስ አይደለም። ስለዚህ ይሄ የሚባለው የሚነዛው ወሬ ውሸት ነው። ይህንን ግጭት በመፍጠር ለማትረፍ የሚፈልጉ አካላት ጽንፈኛ የሆኑ ቡድኖች ከድርጊታቸው መቆጠብ አለባቸው። በአሁኑ ሰዓት የመከላከያ ሰራዊት አባላት በቦታው ተገኝተው የማረጋጋት ስራ እየሰሩ ነው ያሉት አቶ አሰማኝ፣ የሰላሙ ባለቤት ህዝቡ ስለሆነ አካባቢውን በንቀት እንዲጠብቅ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አመሰግናለሁ አስቴር ለዘገባውም። ደቡብ አፍሪካ ውስጥ ጸረ መጤ ጥቃት በተባባሰበት በዚህ ጊዜ እንኳ ሳይቀር በሀገራችን ከሚጠብቀን ረሃብ ይልቅ እዚህ ያለውን አደጋ መጋፈጡን እንመርጣለን ሲሉ ሦስት ማሊያውያን ወንድማማቾች ተናግረዋል። ባለፈው ወር ደርባን ከተማ ውስጥ አንድ የወሮ በሎች ቡድን በአብዛኛው የመኖሪያ ፈቃድ በሌላቸው የማላዊ ተወላጆች ላይ ባደረሰው ጥቃት ቢያንስ ሁለት ተገድለዋል። ደቡብ አፍሪካ በኢኮኖሚ እድገቷ ምክንያት የአፍሪካውያን ፍልሰተኞች መስህብ ሆና ቆይታለች። በቅርቡ በወጣ አሃዛዊ መረጃ መሠረት ከመቶ እስከ አንድ መቶ ሺህ የሚደርስ ቁጥር ያላቸው የማላዊ ተወላጆች ደቡብ አፍሪካ ውስጥ የሚኖሩ ሲሆን ወደ ደቡብ አፍሪካ ለመሰደድ የተገደዱት ሀገራቸው ስራ ማግኘት ስለማይችሉ መሆኑን ይናገራሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር በልዩ ካውንስል ሮበርት ሙለር ቡድን በአጭሩ የቀረቡ ማንኛቸውም ዘገባዎች ዋናው አቃቢ ህግ ዊሊያም ባር ይፋ እንዲያደርጉ ጠይቀዋል የሙለር መርማሪ ቡድን ባር አሳጥረው ባቀረቡት ዘገባ አለመደሰቱን የሚዲያ ዘገባዎች ከገለጹ በኋላ ነው ዲሞክራቱ የህግ ኮሚቴ ሊቀመንበር ጄሪ ናድለር ለባር ደብዳቤ የጻፉት የዜና ዘገባዎቹ በገለጹት መሰረት የሙለር ምርመራ ዘገባ አቃቢ ህጉ የሀገሪቱን ምክር ቤትና ህዝብ እንዲያምን ካደረጉት በበለጠ በፕሬዚዳንት ዶናልድ ትራምፕ ላይ ጎጂነት አለው። በቅርቡ የወጡት ዘገባዎች የሚሉት ትክክል ከሆነ በአጭሩ የቀረቡት ዘገባዎች በተቻለ ፍጥነት ይፋ መሆን ይኖርባቸዋል ሲሉ ናድለር በጽሁፍ ጠይቀዋል። እርስዎ በበኩሎ ልዩ ካውንስል የደረሰበትን ድምዳሜ፣ በፕሬዚዳንቱ ላይ ያለውን አንደምታ በሚያቀል ዘዴ አቅርበውታል። አጥረው የቀረቡትን ዘገባዎች በፍጥነት ይፋ ማድረግ የአሜሪካ ሕዝብ በሀቁ ላይ ተመስርቶ እንዲፈርድ ያስችሉታል ይላል ናድለር የጻፉት ደብዳቤ። የሙለር ምርመራ ውጤት ዘገባ ከ300 ገጾች በላይ ሲሆን፣ ባር በአራት ገጾች አሳጥረው አቅርበውታል። ሩሲያ ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው ምርጫ እጇን ከማስገባቷ ጋር በተያያዘ ፕሬዚደንት ትራምፕም ሆኑ የምርጫ ዘመቻቸው አልተባበሩም ሲል የሙለር ዘገባ መደምደሙን ነው የባር ዘገባ የሚገልጸው የባር ዘገባ አያይዘውም የሙለር ዘገባ ፕሬዚዳንቱ ወንጀል ፈጽሟል አይልም፣ በሌላ በኩል ደግሞ ነጻ አላደረጋቸውም ይላል። እንግሊዝ እስከ መጪው ሚያዝያ ባለው ጊዜ ከአውሮፓ ህብረት ለመውጣት የሚያስችላት አዋጪ እቅድ ይዛ እንድትቀርብ የአውሮፓ ምክር ቤት እንደሚፈልግ ተገልጿል። የአውሮፓ ህብረት መሪዎች የጊዜውን መራዘም ሐሳብ ማጽደቅ ይኖርባቸዋል። የእንግሊዝ ፓርላማ የሚያጸድቀው የፍቺ ስምምነት ከተገኘም አስቀድማ ልትወጣ የምትችልበት እድል እንደሚሰጣት ተገልጿል። የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ የፍቺው ጊዜ እስከ መጪው ሰኔ ድረስ እንዲራዘም የሚጠይቅ ደብዳቤ ለምክር ቤቱ መሪ ተስክ በኦፊሴል እንደሚጽፉ ተገልጿል። በእቅዱ መሠረት እንግሊዝ ከአንድ ሳምንት በፊት ከአውሮፓ ኅብረት መውጣት ነበረባት። ነገር ግን የሀገሪቱ ፓርላማ ጠቅላይ ሚኒስትሯ ከኅብረቱ ጋር ባደረጉት ውል ሊስማማ ባለመቻሉ የኅብረቱ ጊዜ ያራዘመላቸው መሆኑ ይታወሳል። በመጨረሻም በከፍተኛ ደረጃ በኢኮኖሚ የዳበሩት ዩናይትድ ስቴትስና ቻይና ጉልህ መሻሻል ቢያሳዩም የደረሱበት ስምምነት እንደሌለ ፕሬዚደንት ትራምፕ እና የቻይና ምክትል ጠቅላይ ሚኒስትር ሊሄ ትላንት ገልጸዋል። ፕሬዚደንት ትራምፕ በዋይት ሀውስ ቤተ መንግስት በሚገኘው ጽፈት ቤታቸው ከቻይናው ምክትል ጠቅላይ ሚኒስትር ሊሄ ጋር ሆነው ሲናገሩ በእርግጥ ወደ ስምምነት እየተቃረብን ነው ብለዋል። በቀጣዮቹ አራት ሳምንታት ወይም ከዛ ባነሰ ጊዜ ውስጥ ትልቅ ክንዋኔ ሊኖር ይችላል በማለትም አክለዋል። ሊሁ በበኩላቸው የፕሬዚደንት ትራምፕና የቻይናው ፕሬዝደንት ሺ ዣፒንግ ቀጥተኛ አመራር ያሉትን አሞግሰው ጥሩ ውጤት እንደሚገኝ ተስፋ አደርጋሉ ሲሉ በእንግሊዝኛ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ1560 ኪሎ ሕርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሕርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 27 2011 ዓ ም ምሽት ፕሮግራም ነው። ኒፕሲ ሃስል ወይም ኤርሚያስ አስገዶም ከሙዚቃ ሙያው በላይ ተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረ ዋሽንግተን ዲሲ ውስጥ በተዘጋጀው የሻማ ማብራት ሥነ ሥርዓት ላይ የታደሙ ወጣቶች ተናግረዋል። መከፋፈል በጣም በጣም ማይሆነውና በጣም መጥፎ ነገር ነው። ኤርትራዊ እንሁን ኢትዮጵያዊ እንሁን ኢስተርን ዌስተርን ኖርት ሳውዝ ቱ ቢ ኦነስት ሰው ሰው ነው። ከአንድ መሬት ነው የተፈጠር ነው ሞታችን አንድ ነው ነው ዋ ዊክን ዱ ዝ አንድ ላይ ተፋቅረን ተዋደን ህብረተሰብ ፈጥረን የተቸገረውን መርዳትና አይ ሚን ክሊን ማይንድ ኦፕን ማይንድ መሆን ነው። እውነት ለመናገር ይሄን ሁሉ ነገር ሊረዳን የምችለው እንደ ንግቲ ልንሆን የምንችለው በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ መሆኑን የኢትዮጵያ መንግሥት አስታውቋል። ሁኔታው ሰፊ ርብርብና ፖለቲካዊ መፍትሔ ይጠይቃል ሲሉ የጠቅላይ ሚኒስትሩ የጽህፈት ቤት ብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩ ነህ አሳስበዋል። የብሔራዊ ደህንነት አማካሪው ዛሬ በጠቅላይ ሚኒስትር ጽህፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል። የጠቅላይ ሚኒስትር አብይ አህመድ መንግስት በሩን ለመረጃ ክፍት ለማድረግ የያዘው እንቅስቃሴ አካል ነው የዛሬው የደህንነት መግለጫ። ከለውጡ በፊት በዚህ መንገድ ያልተለመዱት በአደባባይ የማይታዩት የዘርፉ ኃላፊዎች እነሆ ለመገናኛ ብዙሀን ጥያቄዎች መልስ መስጠት ጀምረዋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አቶ ተመስገን ጥሩነህ ዛሬ በሰጡት መግለጫ በተለይ በተቋማት ለውጥ ላይ አተኩረዋል። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል አመቻችነት በሰጡት በዚሁ መግለጫ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ከለውጡ በፊት አልሸባብ፣ ሻቢያ፣ ኦነግ፣ ኦብነግና ግንቦት ሰባት የጸጥታ ስጋት መሆናቸው ሲነገርባት በቆየች አገር ዛሬ ሁኔታው ተቀይሯል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአልሸባብ በስተቀር ከሁሉም ጋር ሰላም ተፈጥሯል። እና በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው? ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ተከታዩን ነው የተናገሩት። ሁላችንም እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግ፣ ፖለቲካዊ መፍትሄዎች ካልመጡ፣ ህብረተሰቡ እርስ በርሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ እያንዳንዱ ዜጋ ሁሉንም ዜጋ እንደ ራሱ አቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩም የተወሰነ ባኮረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያዘ ነው። በዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት። ነው ችግሩ ቀላል አለመሆኑን ያስታውሱት የደህንነት አማካሪው። መፍትሄው የሁሉንም ርብርብ እንደሚጠይቅም አስታውሰዋል። እያንዳንዱ ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም፣ የሀገር ሽማግሌዎችም፣ ፖለቲከኞችም፣ የመንግስት አካላትም፣ የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ትልቁ የሰላሙ ባለቤት ቅድም እንዳልኩት ህዝቡ ስለሆነ ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖሩበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስቴር ተቋቁሟል። በርካታ ስራዎችን እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን ነው ትልቁ ስጋታችን። ከውስጥም ከውጭም፣ ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችንን የምናጠርብበትን ሁኔታ በስፋት መስራት ያስፈልጋል ነው። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በበኩላቸው ችግሩ ለአመታት የተከማቸ መሆኑን አብራርተዋል። ወደ ብሔር ግጭት፣ ማንነትን መሰረት ወዳደረጉ ጥቃቶች፣ መፈናቀሎች የመጣ ነው በአንድ ጀንበር አይደለም፣ በአንድ አመት አይደለም፣ በረጅም ጊዜ የሄንበት መንገድ ስህተት በመሆኑ ከተለዩትም ችግሮች አምስት ቁልፍ ችግሮች ለውጡን የጠየቁ ችግሮች፣ አንደኛው በብሔራዊ ማንነት ላይ አተኩረን በመስራት በኢትዮጵያዊ አንድነት ላይ የሰራነው ስራ የላላና የሳሳ በመሆኑ ተብሎ ተገምግሟል። ይሄ የአንድ አመት ስራ አይደለም። የረጅም ዓመታት የሁለት አስርት ዓመታት ወደ ሶስት አስርት ዓመታት የሚጠጋ ስራችን እንከንና ጉድፍ ነው። ይሄንን የምናስወግደው ደግሞ በአንድ አመት የለውጥ ሂደት አይደለም። ከዚህ አስተሳሰብ ለመውጣት ከዚህ ችግር ለመውጣት ሰፊ ስራ ይጠይቀናል፣ ረዘም ያለ ጊዜም ይጠይቀናል። ይህን ችግር ጊዜውን የምናሳጥረው ጥላቻን፣ ቂምን፣ በቀልን የሚያስወግድ አስተምህሮና መግባባት በሰራንበት ልክ ነው ትውልዱ ከራሱ ብሔር፣ ከራሱ ቋንቋ፣ ከራሱ አካባቢ አልፎ ሌላውን ወንድሙን እና አካባቢውን የሚያከብርና የሚያፈቅር ተቻችሎና ተከባብሮ እንዲኖር የሚሆን አድርገን ባስተማርንበት ልክ ይቻቻላል፣ ቻላል፣ ይዋደዳል፣ ይፋቀራል። በባለፉት ጊዜያት በኢትዮጵያም በገነባንበት ጊዜ የነበሩ የታሪክ ጠባሳዎች ቢኖሩ እንኳን እነሱ ለትምህርት አንድነታችንንና አብሮነታችንን ለማጠንከር መነሻ የሆኑ እንደው እንጂ ጥላቻን ቀስቅሰው ግጭትን የሚወልዱ መሆን እንደሌለባቸው ትውልዱ ላይ ስንሰራ ነው። ይሄ ስራ ደግሞ የሁሉም ዜጋ ርብርብ ይጠይቃል። የጸጥታና የደህንነት ተቋማት ከለውጡ በፊት የነበሩበት ሁኔታና አሁን እየተወሰዱ ያሉ የማሻሻያ እርምጃዎችም በዚህ ጋዜጣ የመግለጫ ተዳሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። ኢንዶኔዥያና ኢትዮጵያ ውስጥ የተከሰከሱት ቦይንግ ሰባት ሰላሳ ሰባት ማክስ ስምንት አይሮፕላኖች 346 ሕይወቶችን ቀጥፈዋል። ይህን ተከትሎ አምራቹ ኩባንያ ጫናና ወቀሳ በርትቶበት ሰንብቷል። ትላንት የኩባንያው ኃላፊ ይቅርታ ጠይቀዋል። የይቅርታውን ይዘትና የይቅርታው በካሳ አጠያየቅ ሙግት ውስጥ ሊፈጥሩ የሚችለውን ውጤት ከዓለም አቀፍ ሕግ ባለሙያ አታይ ጋር አገናኝቶ ሀብታሙ ስዩም ተከታዩን ዘገባ አጠናቅሯል። ከ150 በላይ ሰዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አደጋ መንስኤን የመረመረው ቡድን የመጀመሪያ ደረጃ ግኝቱን ይፋ ካደረገ በጥቂት ሰዓታት ውስጥ የአውሮፕላኑ አምራች ድርጅት ቦይንግ ሥራ አስኪያጅ ይፋዊ ይቅርታ ጠይቀዋል። ሁላችንም የዚህ ድርጅት ባልደረቦች የእኒህ ክስተቶች ትልቅ ክብደት ይሰማናል። እንደ ወጡ የቀሩ ተሳፋሪዎች ቤተሰቦችና ጓደኞችን የልብ ስብራትም ተረድተናል። በሁለቱም አደጋዎች ወቅት ምን እንደተፈጠረ የሚናገረው ሙሉ ዝርዝር በመንግሥት ባለሥልጣናት በኩል ለወደፊት ይገለጻል። ሆኖም የኢትዮጵያ አየር መንገድ በረራ ቁጥር 302 አደጋ የመጀመሪያ ደረጃ ሪፖርት በሁለቱም በረራዎች የበረራ ሂደት ማሳለጫ ሥርዓት ኤምካስ በተሳሳተ አቅጣጫ በርቶ እንደነበር ተረድተናል። አምራቹ የሠራው የበረራ ቁጥጥር ሥርዓት ቀደም ብሎ በኢንዶኔዥያው ላይን አየር መንገድ ላይ የደረሰውን አደጋ ጨምሮ ለአደጋው አስተዋጽኦ እንዳደረገ ሥራ አስኪያጁ ዴኒስ ሙለንበርግ በድርጅቱ ድረገጽ ላይ በተለቀቀ መልእክት አምነዋል። የመጀመሪያ ደረጃ የምርመራ ግኝቱ እንዲሁም የቦይንግ ድርጅት የይቅርታና ሐዘን መልእክት ከተሰማ በኋላ ከሚዘዋወሩ ጥያቄዎች አንዱ በአደጋው ቤተሰቦቻቸውን ያጡ ወገኖች የካሳ ጥያቄ በምን መልኩ ይስተናግዳል የሚል ነው። የትራንስፖርት ሚኒስትር ዳግማዊት ሞገስ በትናንትናው ዕለት ጉዳዩ የጠቅላይ አቃቢ ሕግ ድርሻ እንደሆነ ጠቆም አድርገው አልፈዋል። የዓለም አቀፍ ግብይትና በይነ ሀገራት ሕግ ምሁር የሆኑትን ከአንድ በላይ የሆኑ ሀገራትን በሚመለከቱ የፍርድ ቤት ሙግቶች ላይ ተሳታፊ የሆኑት ጠበቃ ገብረ አምላክ ገብረ ጊዮርጊስ ግን ጠቅላይ አቃቤ ህግ በራስ ተነሳሽነት በጉዳዩ ላይ ለመሳተፍ ካልፈቀደ በቀር ጉዳዩ በግልና በቡድን በሚቀርቡ የካሳ አቤቱታዎች የሚከፈት እንደሆነ ይናገራሉ። የኢትዮጵያ አየር መንገድ ፓብሊክ ኢንተርፕራይዝ ነው። የመንግስት የልማት ድርጅቶች ኢንተረስት በተመለከተ ደግሞ የጠቅላይ አቃቤ ህግ ኃላፊነት አለበት። የህግ ክርክሮችን አድቫይዝ የማድረግ የመምራት ወክሎ የመከራከርም ጭምር ጠቅላይ አቃቤ ህግ በህግ የተሰጠው ኃላፊነት አለ ስለዚህ ያንን ሊሆን ይችላል። ሪፈር እያደረጉ ያሉት የግለሰቦችን በተመለከተ ግን እንግዲህ አንዳንድ ጊዜ በህጋችን አቃቤ ህግ በሀገራችን ውስጥ በፍታ ብሔር ጉዳዮች ተጎጂዎችን አቅም የሌለውን ሰው ወዘተ የማገዝ የህግ ኃላፊነት አለበት። ከዛ አኳያ ምናልባት በማስተባበር በመሳሰሉት በደጋፊነት፣ በበጎ ፈቃደኝነት እንደዚህ የተጎዱትን ዜጎች ቤተሰቦቻቸውን አሰባስበው መብታችሁ ይሄ ነው ብሎ አሳውቆ ወደ የመምራት ኃላፊነት ሊኖር ሊወስድ ይችላል፣ ራሱ በፈቃደኝነት ከዚያ አልፎ። በህግ ግን የመወከል ግዴታ የህግ ግዴታ ግን የለበትም። ጉዳዩ አደጋው የደረሰባትና የአውሮፕላኑ ባለንብረት የሆነችው ኢትዮጵያን ተሳፋሪዎቹ የመጡባቸው ከሰላሳ በላይ የሆኑ ሀገራትን በአንድም ሆነ በሌላ የሚነካ መሆኑን ጠበቃ ገብረ አምላክ ነግረውናል። ይሄ ከሆነ ዘንድ ይህን ጉዳይ የሚያየው ፍርድ ቤት የትኛው ነው ብለን ጠይቀናል። ለጉዳዩ በጣም ቅርበት ያላቸው ሀገሮች ሁለት ናቸው። አንዷ ኢትዮጵያ ነች። ምክንያቱም አደጋው ኢትዮጵያ ላይ ስለደረሰ ማስረጃ ከማሰባሰብ ከመሳሰሉት ለጉዳዩ ቅርበት ያላት ኢትዮጵያ ነች። በሁለተኛ ደረጃ እንደገና አውሮፕላኑን ያመረተው ሀገር አሜሪካ ስለሆነ የቦይንግ ሄድኳርተርስ እዛ ስለሆነ የተጠያቂው ሀገር ደግሞ አሜሪካ አለ። ስለዚህ ዋና የክርክሩ ቦታዎች የሚሆኑት እነዚህ ናቸው። ነገር ግን ኢትዮጵያ አየር መንገድ አጓጓዥ እንጂ እሱ የሚጠይቀውም ነገር ዞሮ ዞሮ ወደ ቦይንግ መሄዱ ስለማይቀር በዚህ ጉዳይ የመጨረሻ ኃላፊነት ወይ አልቲሜት ላያቢሊቲ ያለበት ቦይንግ ስለሆነ ክርክሩ በብዛት የሚደረገው በአሜሪካ ሀገር ይሆናል። የቦይንግ መስሪያ ቤት ባለበት ማለት ነው። ይሄ የሚሆንበት ምክንያት አንድ የድርጅቱ መስሪያ ቤት እዛ ስለሆነ ለፕሮዳክት ላያቢሊቲ ተጠያቂ ስለሚሆን ኦልሬዲ ፍርድ ቤት ጉዳይን ለማቅረብ ይሄ ሎከስታንዲ ወይም ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። በሁለተኛ ደረጃ እንደገና በካሳ አከፋፈል ከየትኛውም አለም በተሻለ ለተጎጂ የአሜሪካ ሕግ ለተጎጂዎች የተሻለ ካሳ ስለሚከፍል ለተከራካሪ ወገኖች የተሻለው የሚሆነው የአሜሪካ ሕግና የአሜሪካ የህግ ስርዓት ነው። ከወደ ኬንያና ሩዋንዳ የሆኑ የተሳፋሪዎች ቤተሰቦች ከሰሞኑ አሜሪካ ላይ የካሳ ጥያቄ ማቅረባቸውን የተለያዩ መገናኛ ብዙሃን አሰምተዋል። ሁሉም የተሳፋሪ ቤተሰቦች ግን ዩኤስ አሜሪካ ድረስ ዘልቀው ለመሟገት ለዓለም አቀፍ ጉዳዮች ጥብቅና የሚቆሙ ጠበቆችን ለመቅጠር የኢኮኖሚ አቅማቸው አይፈቅድ ይሆናል። የወጪ ጉዳይና የአቅም ጉዳይ ያልከው በተመለከተ እውነት ነው። በተለይ እንደ አሜሪካ ባሉ ሀገሮች የሕግ ክርክር ሲደረግ በጣም ከፍተኛ የሆነ ገንዘብ ወጪ ይደረግበታል። ነገር ግን አሁን እንደዚህ አይነት ትልቅ ክርክር በሚደረግበት ጊዜ በተለይ በምዕራቡ ዓለም የኮንቲንጀንሲ አሬንጅመንት የሚባል አለ ከተሳካ የሚከፈል ሲሳካ ካሳው ሲከፈል የሚከፈል ክፍያ ከዛ መካፈል ማለት ነው። ካሳው ሲወሰን ከካሳው መጠን ላይ የተወሰነ ፐርሰንት እነሱ ወስደው፣ በስምምነቱ መሰረት ለተጎጂዎቹ ቤተሰቦች ደግሞ ገንዘቡን ይሰጧቸዋል ማለት ነው። ትናንት አመሻሽ ላይ የተሰማው የቦይንግ ድርጅት ይቅርታ መጠየቅና ኃላፊነት የመውሰድ አዝማሚያ በፍርድ ሂደቱ ላይ የተለየ ውጤት ሊያስከትል እንደሚችል ጠበቃ ገብረ አምላክ አክለው ነግረውናል። በተለይ ደግሞ ሙግቱን ወደ ድርድር የመቀየር አዝማሚያን ያሳያልና ከቦይንግ ጋር የሚደረግ ክርክር በፉል ትራያል በፍርድ ቤት የሚደረግ አይመስለኝም። በሴትልመንት የሚያልቅ ይመስለኛል። በቃ ዞሮ ዞሮ ተረጋግጧል በኤክስፐርቶች። ስለዚህ ከዚህ በኋላ ቦይንግ ፍርድ ቤት ሄዶ የሚከራከርበት ምክንያት አለ ብዬም አላስብም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩ ሀብታሙን አመሰግናለሁ ለዘገባው። በነገራችን ላይ ክቡራትና ክቡራን አድማጮች ሀብታሙ ስዩም የዝግጅት ክፍላችንን በቅርቡ የተቀላቀለ ወጣት ጋዜጠኛ ነው። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49ኝ ሜትር ባንድ አጭር ሞገድ በሚሰራጨው ጋቢና ፕሮግራማችን ላይ በቋሚነት ይዘግባል፣ ፕሮግራሙን ያስተናግዳል። ለተከታዩ ዘገባ ወደ ደቡብ እናመራለን። መንግስት በስቃንና በማረቆ ብሔረሰቦች መካከል ያለውን ግጭት በሰላማዊ መንገድ ከመፍታት ይልቅ ግጭት ቀስቃሽ ተግባር እየፈጸመ ነው ሲሉ የማረቆ ብሔረሰብ ተወካይ ነን የሚሉ ሰዎች ከሰሱ። መሰቃንና ማረቆ ብሔረሰቦች በሚከራከሩበት በዘጠኝ ቀበሌዎች አልፎ አልፎ ቤቶች እንደሚቃጠሉና የጥይት ድምፅ እንደሚሰማ ነዋሪዎች ተናግረዋል። የማረቆ ብሔረሰብ አባላት የአፈር ማዳበሪያ በመከልከልና ለተፈናቃዮች ሰዎች ድጋፍ እንዳይደርስ በማድረግ በደል እየተፈጸመባቸው ነው ሲሉ የጉራጌ ዞን ባለስልጣናት ውንጀላ አሰምተዋል። ተወካዮቹ ሀሳብ ድረስ በመሄድ ቤተሰቦቻቸውን ለክልል መንግስት ያቀረቡ ሲሆን አቤቱታቸውን ለክልል መንግስት እያቀረቡ ሲሆን የክልሉ ርዕሰ መስተዳድር ዋና አማካሪና ልዩ ረዳት አቶ አንሳ መልኮ ከስጋት ያለፈ ችግር የለም ጉዳዩን የሚከታተል ግብረ ኃይል በስፍራው አለ ብለዋል የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው አቶ ወርቅቾ ፉጋሮ በመስቃን ቤት ጉራጌና በማርቆ ብሔረሰቦች መካከል የወሰን ማካለል ጥያቄ መኖሩን ተናግረው በሁለቱ ህዝቦች መካከል ያሉ ዘጠኝ ቀበላያትን በተመለከተ ይገባኛል ክርክር እንዳለም ገልጿል። አቶ ወርቅቾ እንዳሉት ይህ ክርክር 17 ዓመታትን አስቆጥሮ ዘንድሮ በሁለቱ ብሔረሰቦች መካከል ለተካሄደው ከፍተኛ ግጭት ምክንያት መሆኑን ተናግሯል። በህዝቦች መካከል ጥላቻና መጠራጠር እንዲፈጠር፣ እርስ በርስ እንዲጨካከሉም አድርጓል ነው የሚሉትም ጉዳዩን ከአካባቢ የመንግስት አካል እስከ ክልልና ፌዴራል ባለስልጣናት ድረስ ያሳውቅን ሲሆን በተቋቋመው አዲስ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲፈታ አቅጣጫ ተቀምጧል ነው ያሉትም። ይሁን እንጂ የዞኑ መንግስት ይገባኛል ክርክር ካሉባቸው ዘጠኝ ቀበሌያት አንደኛው በሆነው በኢንሴኖ ቀበሌ አዲስ ወረዳ የማደራጀት ተግባር እየፈጸመ ነው ብለዋል። ይህ ደግሞ በመስቃንና በማረቆ ህዝብ መካከል እንደገና ግጭት የመቀስቀስ ስራ ነው ሲሉ መንግስትን ከሰዋል። ከክልሉ በኩል ይህ አዲስ ወረዳ ይህ መስረት የሚል ደብዳቤ አስወጥቶ ነበር። ጦር አካባቢ ይቺ ደብዳቤ ከወጣች በኋላም ከፍተኛ ህዝቡ ላይ ውጥረት ነገሰ። ሰውም በጥይት የተመታም ነበረ። ቤቶች ወደሙ። ይሄ እንዲቆም ተደረገ። ስብሰባ ነበረው የጉራጌ ዞን ስራ አስፈጻሚ በዛ ምንድን ነው የተወሰነው? የታገደው አዲስ ወረዳ የንሴኖ ዙሪያ አዲስ ወረዳ መቀጠል አለበት የሚል ይህንን ክልል ምክር ቤት ገብተን ማጸደቅ አለብን የሚል ውሳኔ ይዘው መንቀሳቀሳቸው ነው። አሁን ዛሬ ህዝቡ ተንቀሳቅሶ እንዲመጣ የተደረገው ይህ ከተሰማ በኋላ በሁለቱ ህዝቦች ላይ ከፍተኛ ውጥረት ነክሷል። ሁለቱም ህዝብ በህጋዊ መንገድም ህጋዊ ባልሆነ መንገድም ትጥቅ ይዟል። ባለፈውም የተላለቀው በዛ ነው። አሁን ሶስተኛ ጦርነት ሊቀሰቀስ ነው በዚህ ምክንያት ማለት ቅድም ደብዳቤ እንዳሳየ ነው ያተቀልብሷል አሁን በመቀ መቀልበሱም ደስተኛ ያልሆኑ አካላት አሁኑንም ይህንን ጉዳይ ለማንቀሳቀስ እንቅስቃሴ ጀምሯል። ይህንን ተከትሎም ሁለቱ ብሔረሰቦች በሚከራከሩባቸው በዘጠኙም ቀበሌያት አልፎ አልፎ ቤት ማቃጠልና የጥይት ድምፅ እንደሚሰማ ነው አቶ ወርቅቹ ለቪኦኤ የገለጹት። አቶ አብዮት ፍርዱ በበኩላቸው ማንነታቸው መሰረት ያደረገ ማህበራዊ ኢኮኖሚያዊና ፖለቲካዊ በደል እንደሚደርስባቸው ተናግሯል። የማረቆ ብሔረሰብ የአመታት ጥያቄዎች አሉት። የአመታት ጥያቄዎች ህጋዊ በሆነ መልኩ ዲሞክራሲ ተላብሶ ጥያቄች እየጠየቀ ነው። እየጠየቀ ባለበት ወቅት የዶክተር አብይ እግርን ተከትሎ የመጡ የነጻነት ሻማዎችን አብሬ ለኩሳለሁ ብሎ ነጻነቱን እንዲያገኝ እየጠየቀ ነው የተንቀሳቀሰ ነው። ነገር ግን ዶክተር አብይ ይዘው የመጡትን ራእይ ያን ተልኮ እያዩ ቤተ ጉራጌዎች ይሄ እውነት ሄዶ ሄዶ ትክክለኛ መብቱ ማረቆ ያገኛል በሚል ሰበብ ቀጥተኛ የሆነ ጦርነት የማረቆ ህዝብ ላይ አውጀዋል። የማረቆ ብሔረሰብ የሚኖረው ጉራጌ ዞን ውስጥ ነው። ማረቆና ጉራጌ የሚያገናኘው ምንም አይነት የዘር ትስስር የለውም። ነገር ግን ጉራጌ ዞን ውስጥ የማረቆ ብሔረሰብ ተከልሎ እየኖረ ነው። አንዱም ጫና መነሻውያ ነው። መስቃን የሚባለው ቤተ ጉራጌ ነው፣ የጉራጌ አንድ አካል ነው። ለመስቃን ቤተ ጉራጌ ሆን ብሎ በመወገን የማረቆ ብሔረሰብ በመዋቅር የበላይነት ጫና ያደረገበት ጊዜ ፍትሐዊነት የጎደለው ዲሞክራሲያዊ መብቱን ያጣበት ብሔረሰባዊ መብቱን ያጣበትን ሁልጊዜ መብቱ ሁሉ የምንጮህበትን ጫና እያደረጉ ይገኛሉ። የጉራጌ ዞን ባለስልጣናት የማረቆ ብሔረሰብ አባላት የአፈር ማዳበሪያ እንደሚከለክሏቸውና ና ለተፈናቀሉ ዜጎችም ጭምር ድጋፍ እንዳይደርስ በማድረግ በደል እንደሚፈጽሙባቸው የተናገረው ደግሞ አስቻለ ውባ ነው። በአሁኑ ሰዓትም ይሄ እያየን ባለነው ነገር ላይ የሚቆም ነገር መስሎ እየታየኝ አይደለም። ለአብነት ያህል ትላንትና ማታ የተከሰተው ነገር ለአራተኛ ጦርነት የማረቆን ህዝብ ወደ እሳት እየማገዱት እንደሆነ የሚያመላከት ነገር ነው። ለዚህም ነው የሚሰማን የክልል አካላቶች ካሉ ብለን ጨዋታችን ና ቤቱታችን ልናሰማ መጣ ነው። አቤቱታቸውን ለክልል መንግስት የተለያዩ ቢሮዎች ማቅረባቸውን የሚናገሩት የማረቆ ብሔረሰብ ተወካዮችን ያሉ ቡድኖች መንግስት ልዩ ትኩረት በመስጠት ችግሩን በሰላማዊ መንገድ እንዲፈታ ጠይቀዋል። የክልሉ የስመስታደር ዋና አማካሪና ልዩ ረዳት አቶ አንዲሳ መልካም ከስጋት ያለፈ ችግር እንደሌለ ገልጾ የጸጥታ ኃይል ጨምሮ ጉዳዩን የሚከታተል ግብረ ኃይል በስፍራው አለ ብሏል። በእንሰኖው ቀበሌ አዲስ የጉራጌ ወረዳ እየተመሰረተ ነው ስለተባለውም ሬሰ መስተዳድር ቢሮ የደረሰ መረጃ አለመኖሩን ገልጿል። ነገር ግን መንግስት በአካባቢው አንድ አዲስ ወረዳ እንዲቋቋም መፍቀዱን ጠቅሰው ማዕከሉ የት ይሁን የሚለው በህዝብ እንጂ በመንግስት ሹመኞች አይወሰንም ብሏል። ሀሳብ ምንም የተረጋገጠ ነገር የለውም። ስጋት ነው። ስጋታቸው ደግሞ ከዚህ በፊት ግጭት ስለነበረ የሰው ህይወትም ንብረትም ስለወደረባቸው ተመሳሳይ ነገር እንዳይፈጠርብን የክልሉ መንግስት እያንዳንዱን ነገር ያጥራልን የሚል። የክልሉ መንግስት ደግሞ የማጣራት ስራ ይህንን መስራት ግዴታ አለበት፣ እየሰራም ነው። ያ እነሱ በዛ ተስማምቶ ነዱት። በቀጣይ ከምናጣራው ውጭ ዛሬ ይሄ የተፈጸመ ችግር አለ የሚል ነገር የለም። እርስዎ ጋር መጥቶ ቅሬታ ያቀረቡ እነዚህ ሰዎች እንደነገሩን ከሆነም ማታ ማታ ቤት ማቃጠል እንዲሁም የቶክስ ድምፅ እንደሚሰማ ነው የነገሩና ከስጋት ያለፈ ነገር እንዳለ ነው እየጠቀሰ ወይም የተናገሩ ያሉት ስጋት ነው ብቻ ብሎ ማለፍ ይቻላል ወይ? አቶ አኒሳ ምንም ነገር የለም። እሱ ዝም ብለው ወሬ ነው፣ ውሸት ነው። እዛ እኮ የእኛ ሀይል ልዩ ሀይል አለ መከላከያ አለ። ምንም የተፈጸመ ነገር የለም። መንግስት አንድ ወረዳ እዛ አካባቢ አዲስ ወረዳ ፈቅደዋል። ማይክሉ የቲዩን የምለው በህዝብ ነው የምወሰነው ዘጠኝ ቀበላ ውስጥ ማረቆች እንደሚኖሩ ይታወቃል። ማይከሉ ምን ይሁን ስያሜው ምን ይሁን እዛ ውስጥ በተካለሉ ሰዎች በህዝብ ነው የምወሰነው። ኤቶችና ደባት ነገር እንደ መንግስት እኛ የምናውቀው ምንም ነገር የለም። ዘጠኙም ቀበሌ ላይ ማረቆ እንደሚኖር ይታወቃል ብሎኛል። ያ ማለት መስቃኖች አይኖሩም ማለት ነው። ማረቆ ብቻውን አይደለም እኔ ተቀላቅሎ የሚኖር ነው የሚመስለኝ። እሱን ማጥራት ሳያስፈልግ ማጣራት እንችላለን። ወደ ፊት ግን በዘጠኙ ቀበሌ ውስጥ የምንኖር ማረቆች ወደ ማረቆ እንዲካለል ጥያቄ ሲያቀርቡ ቆይተዋል። በዛ ላይ ምንም የተወሰነ ነገር የለ። በመስቃንና በማረቆ ህዝቦች መካከል በመስከረም ወር 2011 ዓ ም በተካሄደው ግጭት 57 ሰዎች የተገደሉ ሲሆን ከ300 በላይ ዜጎች ለአካል ጉዳት ተዳርገዋል። በተመሳሳይ ሁኔታ ከሁለቱም በኩል 25 ቢሊዮን የሚገመት ንብረት የወደመ ሲሆን ከ50 ሺ በላይ ዜጎችም ተፈናቅለው ከቤታቸውና ከንብረታቸው ውጭ ሆነዋል። ለአሜሪካ ድምጽ ራዲዮም፣ ዮናታን ዘብጅዮስ ሐዋሳም አመሰግናለሁ ዮናታንን ለዘገባው። በዘገባው ውስጥ የተጠቀሰው የገንዘብ ቁጥር ብር እንደሆነ ማስታወስ እፈልጋለሁኝ። ወደ ተከታዩ ዘገባ እናልፋለን። ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልድራስ ብሎ የሚጠራው ማህበር በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድርና የከተሞችን የብሔር ስብጥር ይለውጣል ያለው የሰፈራ መርሃ ግብር በሕዝብ የሚመረጡ አስተዳደሮች እስኪሰየሙ እንዲቆሙ ጠይቋል። ማኅበሩ መግለጫውን የሰጠው ከትናንት በስቲያ ረቡዕ ነው። ይህንኑ መግለጫ ባለፈው ቅዳሜ ለመስጠት ጠርቶ በፖሊስ መታገዱ ይታወሳል። የማኅበሩን ሰብሳቢ የእስክንድር ነጋን ማብራሪያ ግርማቸው ከበደ ይዟል። በጋዜጠኛና ና ሰብአዊ መብት ተሟጋቹ እስክንድር ነጋ ሰብሳቢነት የሚመራው ና ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ በማለት የሚጠራው ማኅበር በመግለጫው በርካታ ጉዳዮችን አንስቷል። የምክር ቤቱ አባል ጋዜጠኛ ኢሊያስ ገብሩ በንባብ ባቀረበው መግለጫ መሰረታዊ የአዲስ አበባ ዋና ጥያቄ በዲሞክራሲያዊ መንገድ የተመረጠ አስተዳደር አለመኖሩ ነው ብሏል። ይህ ሀገራዊ ክስተት ቢሆንም በሌሎች የሀገሪቱ ክልሎችና ከተሞች ባልታየ መልኩ የአዲስ አበባ ከተማ ነዋሪዎች መብትና ጥቅም እየተገፋ ይገኛል ሲልም አክሏል። መግለጫው ለዚህም ምሳሌ ናቸው ያላቸውን አብራርቷል። ክፍለ ከተማ የታደዱ በሺዎች የሚቆጠሩ ሕገወጥ መታወቂያዎች የከተማዋ ወኪሎቿን ከተማዋ ከተማዋ ወኪሎቿን ባለመረጠችበት ሁኔታ ከኦሮሚያ ጋር ያለውን ያስተዳደሩ ሰን ድርድር እንዲደረግ መወሰኑና የከተማን የብሔር ስብጥር ለመቀየር ኢላማ ያደረገውን መንግስታዊ የሰፈራ እቅድና ኦዴፓ ስለ አዲስ አበባ በተደጋጋሚ ያወጣቸው መግለጫዎች ናቸው። እነዚህን የከተማዋን የህዝብ ጥያቄዎች መመለስ የሚቻለው በሰላማዊና ህጋዊ መንገድ ብቻ መሆኑን የገለጸው መግለጫው ከዚህ መሰረታዊ መርህ ፍንክች ላለማለት በአደባባይ ቃል ተገብቷል ብሏል። በዚህ ሰላማዊ አካሄድና ህጋዊነት ላይ ከባለስልጣናት የሚነሱ ጥያቄዎች ፈጽሞ አግባብነት የላቸውም። የውንጀላውም አላማ ለተነሱት ህዝባዊ ጥያቄዎች ምላሽ ላለመስጠት ሰበብ ፍለጋ መሆኑን ነው ምክር ቤቱ ያስታወቀው። መጋቢት አንድ ቀን 2011 ዓ ም በባልደራስ አዳራሽ በሺዎች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር የተደረገውን ስብሰባ የጠቀሰው የምክር ቤቱ መግለጫ ነዋሪዎቹ ተሰብስበውና መክረው ሲያበቁ ለመንግስት ጥያቄዎችን ማቅረባቸውን አስታውሷል። አደኛ በአዲስ አበባና በኦሮሚያ መካከል ሊደረግ የታሰበውን የአስተዳደር ወሰን ድርድር በሁለቱም በኩል በህዝብ የተመረጡ መስተዳድሮች እስኪ ሲሰየሙ ድረስ እንዲቆም፣ ሁለተኛ የከተሞችን የብሔር ስብጥር ለመለወጥ ሲባል የተጀመረው የሰፈራ መርሃ ግብር በህዝብ የተመረጡ መስተዳድሮች እስኪ ሲሰየሙ ድረስ እንዲቆም የሚሉ ናቸው። እነዚህን ጥያቄዎች በተሰጠን አድራ መሰረት ለጠቅላይ ሚኒስቴር አብይ አህመድ ለኦሮሚያ ክልል መስተዳድር ፕሬዝዳንት አቶ ለማ መገርሳና ለአዲስ አበባ ከተማ መስተዳድር ምክትል ከቲባ ኢንጂነር ታከለውማ አድርሰናል። ባለፈው ቅዳሜ በፖሊስ ጋዜጣዊ መግለጫ እንዳይሰጥ የተከለከለው ለምክር ቤቱ ሰብሳቢ ጋዜጠኛና ሰብአዊ መብት ተሟጋች እስክንድር ደህንነት ሲባል እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንግሱ ጥላሁን መግለጻቸውን በተመለከተ ቪኦኤ በመግለጫው ላይ ጥያቄ አቅርቦ ነበር። አቶ እስክንድር ምላሽ አለው። ይህ አሁን እዚህ ላይ ነው ጥያቄ ያለን የዚህን ተአማኝ ምን ያህል ተአማኝ ነው የሚለውን እዚህ ላይ ነው ጥያቄ ያለን። አሁን እናንተ እዚህ ስትመጡ ምንም አይነት የፖሊስ የፖሊስ እንትን የለም የፖሊስ ጥበቃ የለም። ያው የምናደርገውም ጋዜጣዊ መግለጫ ፍጹም ሰላማዊ ነው። እንግዲህ ከሁለትና ከሶስት ቀን በፊት በአካል ላይ ጉዳት የሚያደርስ ዛቻ ካለ ወይም ሴራ ነው የተባለ አክቹዋሊ ሴራ ካለ እንዴት ዛሬ በሰላማዊ መንገድ ይህንን ጋዜጣዊ መግለጫ ማድረግ ቻልን የሚል ጥያቄ አለኝ። ይበግል በግል ከዛም ባሻገር ደግሞ የፖሊስ ኃላፊነት ምንድን ነው ለዜጎች ያለበት ኃላፊነት እንደተባለው አንድ ዜጋ ከሌ ስለሆነ አይደለም አንድ ዜጋ ለህይወቱ የሚያሰጋው ለህይወቱ የሚያሰጋው ሴራ ከተጠነሰሰበት ፖሊስ ያንን ዜጋ የማስጠንቀቅ ግዴታ አለበት። የህግ ግዴታ ነው፣ ኃላፊነት ግዴታ ነው። ያ ዜጋ ሳያስጠነቅ ፖሊስ እያወቀ ዝም ብሎ እዛ ዜጋ ላይ አንድ ጉዳት ቢደርስ የፖሊስ ኃላፊዎች ይጠየቃሉ፣ በህግ ይጠየቃሉ። ይሄንን ማስጠንቀቅ አልሰጡም። በማያሻማ ቋንቋ እኛችንም ትይዩ መንግስት እንድመሰረትም ወክናልችም። ይሄን ደጋግሜ ነው ደጋግሜ ደጋግሜ ማሰምርበት፣ እዚህ ላይ ነው እኛ እኮ ወኪሎች ነን፣ ማለትም የተሰጠን አደራ አለ። ምክር ቤቱ በጋዜጣዊ መግለጫው የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ እስከ ምርጫው ድረስ በስልጣን ቢቆዩ እንደማይቃወም፣ ሆኖም የአዲስ አበባ አስተዳደር እስከ ምርጫው ድረስ የሚቆየው የሽግግር አስተዳደር ስለሆነ ከአስተዳደር ስራዎች ያለፉ የፖሊሲ ማስፈጸም ስራዎችን መስራት እንደሌለበት አስታውቋል። ጠቅላይ ሚኒስትር አቢይ አህመድን ጨምሮ ከማናቸውም የፖለቲካ ድርጅቶች ጋር ለመነጋገር ዝግጁ መሆኑንም የአዲስ አበባ ባላደራ ምክር ቤት ግልጽ አድርጓል። ሆኖም ባላደራ ምክር ቤቱ ተቃውሞ አላጣውም። የአዲስ አበባ ከተማ ምክር ቤት ጽህፈት ቤት መጋቢት 12 ቀን 2011 ዓ.ም ምረት ባወጣው የጽሁፍ መግለጫ አሁን ያለው የከተማው አስተዳደር ህጋዊ መሰረት ያለውና በምክር ቤቱ ጸድቆ የተሾመ በመሆኑ መላው የከተማው ነዋሪዎች ከከተማው አስተዳደር ጎን በመቆም በከተማዋ ነዋሪዎች ድምጽ ውክልና የተሰጠውን ምክር ቤት ስልጣን ወደ ጎን በመተው እየተነሱ ያሉ የማደናገሪያ አስተሳሰቦችን አእምሮ እንዲታገል ያሳሰበ ሲሆን ጠቅላይ ሚኒስትር አብይ ደግሞ አዲስ ወግ በተሰኘው የውይይት መድረክ ማጠቃለያ ላይ ባደረጉት የመዝጊያ ንግግር ባላደራ ምክር ቤቱ ላይ ጠንካራ ተቃውሞ ማሰማታቸው ይታወሳል። ደጋጋሚ ብያችኋለሁ። አብረሃ ደስታ ካሸንፍ በሀያ አራት ሰዓት አቅፍ ያስረክበሃል። ሰዓት ታሸንፍ። አሁን ባላደራ ባደራ እንደሚባለ ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ስንገባለ ማለት ይህ መታወቃል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸውን ለዘገባው እናመሰግናለን። አሁን ወደ ትግራይ እናመራለን። በትግራይ ክልል መቀለ ከተማ ከገጠር ወደ ከተማ አስተዳደር በተካለሉ አካባቢዎች የሚኖሩ ወጣቶች ለ15 ዓመታት የመኖሪያ ቤት መሬት ለማግኘት ያቀረቡት ጥያቄ እስካሁን ምላሽ አላገኘም ይላሉ። የከተማው አስተዳደር በበኩሉ የወጣቶቹን ጥያቄ ለማስተናገድ በወጣው አዲስ መመሪያ መሰረት እየሰራሁ ነኝ፣ ዘጠኝ ሺህ ወጣቶች መሬት የሚያገኙበት እንቅስቃሴ እያካሄድኩ ነኝ ይላል። ሙልጌታ አጽበሀ ዝርዝር አለው። በመቐለ ከተማ አስተዳደር ሓድነት ክፍለ ከተማ ውስጥ የሚገኝ አይናለም የሚባል አካባቢ ወጣቶች ለመኖሪያ ቤት ጥያቄያቸው መልስ ሳያገኝ መቆየቱን ይገልጻሉ። አካባቢው ከገጠር አስተዳደር ወደ ከተማ አስተዳደር መግባቱን ተከትለው ሊያገኙት የሚገባ ጥቅም እንዳላገኙ ነው ወጣቶቹን የሚገልጹት። ግርማይ ካሳይ ጥያቄ ካላቸው ወጣቶች አንዱ ነው። በ1996 ዓ ም አካባቢው ከገጠር ወደ መቐለ ከተማ አስተዳደር ከተዘዋወረ ጀምሮ የመኖሪያ ቤት መሬት በህጋዊ መንገድ ጠይቀ እስካሁን ግን መልስ አላገኘንም ብለዋል። እዚህ ያለ ነው ስድስት መቶ አምሳ ነው ወጣት ነው ያልተመለሰ ጥያቄ ነው ያልተመለሰ ጥያቄ ከአስራ ዘጠኝ ዘጠና ስድስት አይናልም ወደ ከተማ ስትከለል ጥቅማጥቅሙ ሳይጠበቅ ነው እንደዚህ የተደረገ በወረዳው በቀድፍን በድፍን ነው የሚያልፈው እና ጣቢያ ግን የጣቢያ አስተዳደር ግን ይገባቸዋል። ገባር ናቸው በእርሻ መስተዳድር ነው የሚተዳደሩ ያለ ሄለን ተስፋይ የተባለች የአካባቢ ነዋሪ በበኩሏ በ2003 ዓ.ም በተካሄደው የመሬት መስጠት ሂደት ያልወለዳችሁ ተብሎም ወጣቶች መከልከላቸው ነው የምትገልጸው። መሰጠት ያለበት ጥቅማ ጥቅም እስካሁን እየተሰጠን አይደለም ነው ጥያቄያችን። ይከፋፍሉታል። አንደኛ የመንግስት ሰራተኛ አይመለከታቸውም ይላሉ። አይና አለም አካባቢ ያለው የመንግስት ሰራተኛ ደመወዙ ከፍተኛ አንድ ሺ ብር ነው፣ ዝቅተኛው ስድስት። ምክንያቱም ጽዳት ተላላኪ የተሻለ ስራ ያላቸው ነዋሪዎች የሉም። እነዚህ ነዋሪዎች ደግሞ መሬት ይገባናል ነው የምንለው። ለእኛ እንደዚህ ብለው ከልክለው አስተማሪዎች አሉ። አይናለም ትምህርት ቤት የሚያስተምር ግን የሌላ አካባቢ ነዋሪዎች ናቸው። የመንግስት ሰራተኛ ሆኖም ከአምስት ሺህ በላይ ደግሞ እዚህ የተከፈሉ በእኛ አካባቢ መሬት ተሰጡ ለነሱ፣ ለእኛ ግን ተከልክለናል። አንድ ሁለተኛ ደግሞ አስማም ይባላል የልጅ ልጅ፣ የዛኔ መሬት ታራሽ መሬት ሲታደል ልጁ ከወላጁ ጋር ተደርቦ ነበር የተከፈሉ። መሬቱ አሁን በስምህ መሬት ዋንነት ስለሌለ መሬት አይገባም እያሉ ነው ያሉት። እኛ ደግሞ ይመለከት ተመልክተና ምክንያቱም የዚህ አካባቢ ተወላጆች ነን። በእርሻን የምንተዳደረው አንድ ገጠር ወደ ከተማ ስትገባ ደግሞ ምን የሚሰጠን ጥቅማጥቅም አለ? ያ ጥቅማጥቅም ሊሰጠን ይገባል እያልን ነው። እስከ ዘባ ክልል ድረስም ደርሰናል። ግን የሰጡን መልስ አንድ አይነት ነው። በቃ አይገባቸውም፣ አይገባቸውም። እኛና መፍትሄ እንፈልጋለን በተለያዩ ጊዜያት የሚወጡ መመሪያዎች እየተቀያየሩ በመሆናቸው ተጠቃሚ መሆን አልቻልንም፣ ያለ ደግሞ ምዑዝ ገብረ የተባለ ሌላ ወጣት ነው። መመሪያ ነበረ ያው እሱን መመሪያ ያው ለእኛ ያስቆርተናል። ምንድን ነው መመሪያ ያው አልወለዳቸውም፣ ትዳር አልነበራቸውም ተብለ ነው የቀረ ነው። በዛ ሰዓት ግን 18 አመታችን መልተን ነበር። ያው አሁን ሰላሳ አራት ነኝ። ደኒም ተመሳሳይ ብሉዙ ሶስት መቶ ሰባ አምስት የመንግስት ሰራተኛ ነው ያለው አሁን ደግሞ መልኩን ቀይሮ በሀምሌ አምስት ሁለት ሻዓት ላይ የወጣ መመሪያ እናንተ መንግስት ሰራተኞች ናችሁ ተብለን ቀርተናል አንደኛው መንግስት ሰራተኛ ሲባል ምንድን ነው ምን አይነት ደሞዝ ያለ ነው ምን ምን ላይ ያካተተ ነው ተብሎ ይጣራን ነበር ስለዚህ ያንን ነገር ሳይጣራ በድንገት ዝም ብሎ በቃ ይህ ይሆናል ተብሎ ይጠቅማል ለህዝብ ሳይሆን ለህዝብ ይጎዳል ተብሎ የወጣ መመሪያ ነው ለህዝብ የሚጠቅም ለወጣት የሚጠቅም ህዝብና መንግስት የማይጋጭ መመሪያ ሳይሆን ተዋዶ ተፋቃቅሮ መሄድ ያለባቸው ህግ ቢወጣ ነው እኔ የምገምተው። የወጣቶቹ ጥያቄ መልስ ለማግኘት በመቀለ ማዘገጃ ቤት የመሬት ልማት ቅሬታ ማጣራትና ውሳኔ ሰጪ ባለሙያ አቶ ደስታ ካሳይን ጠይቀናቸዋል። አቶ ደስታ እንደሚገልጹት ባለፈው ሐምሌ 2010 ዓ ም በወጣው መመሪያ ከ9000 በላይ ወጣቶች በመቀለ ከተማ የመኖሪያ መሬት ለመስጠት ዝግጅት እያደረግን ነው ብለዋል። ከመመሪያው ውጭ ግን ማስተናገድ አንችልም ሲሉ ተናግረዋል። ብዙ ወጣቶች ተጠቃሚ ይሆናል በመቀለ ከተማ አካባቢ ወደ 9000 የሚጠጋ ወጣት ተጠቃሚ የሆነ ነው ያለ። አሁን ገና መሬት አልተሰጠም፣ ግን ያ ማጣራት ይደረግላቸው በጥናቱ ላይ ያለ ወደ 9000 አካባቢ ወጣት ተጠቃሚ የሆነ ነው ያለ። በመምሪያ ውስጡ ያልተካተተው መንግስት ሰራተኛ የሆነ ሰው እዛ ተጠቃሙ ነው ያለበት፣ መካተት የለበትም በዛ በእርሻ የሚተዳደር እዛ ቀበሌው የሚኖር እድሜው ከ18 ዓመት ሁለት ዓመት በተከታታይ የሚኖር ደግሞ እርሻ ላይ በእርሻ ላይ የሚተዳደር ተጠቃሚ ይሆናል። አስተማሪም ያው አስተማሪም መንግስት ሰራተኛ ነው። የራሱም ተጠቃሚ የሚሆንበት መምሪያም አለ። ስለዚህ መንግስት ሰራተኛ ገጠር ወደ ከተማ ገብቶ የጎቡ መንግስት ሰራተኛው ተጠቃሚ አይደሉም። የልጅ ልጅም ስለዚህ ዋናው መታየት ያለበት በአባቱ የሚታወቅ የእርሻ መሬት አለ፣ ይዘታ አለ ነው ነው እሱ ነው መታየት ያለበት እንጂ የልጅ ልጅ

በመመሪያው ያልተካተቱ ደግሞ የመኖሪያ ቤት ጥያቄያቸውን ተደራጅተው እንደ ሌሎች የከተማ ነዋሪዎች ለመፍታት እድል ተመቻችቸው ላቸዋል ሲሉ ተናግረዋል። ባለፉት ጊዜያት መሬት ሊያገኙ የሚገባቸው ግን በአመራር ችግር ሳያገኙ የቀሩ ወጣቶች አሉ። ለዚህ ጉዳይ ኃላፊነት የሚወስድ ማን ነው ብለን ለአቶ ደስታ ጠይቀናል። የከተማ አስተዳደሩ ስላልሰራ አይደለም። የሰራው ስራ ቡዙ አለ። በዛ ልክ ደሞ አንዳንድ ክፍተቶች አሉ። ለነዚህ ክፍተቶች ለማሟላት ብለው ደግሞ አጭር የሆነ መመሪያ አውጥቶ ለስድስት ወር የሚቆይ መምሪያ በዛ ብዙ ችግር የብዙ የወጣ ጥያቄ የነበረው ብዙ የፈታው ያስተናገደው ጉዳይ አለ። በዛ ልክ ደግሞ በመምሪያው ያልተካተቱ እንደ መንግስት ሰራተኛ፣ እነዚህ የልጅ ልጅ የሚባል ደግሞ፣ ለምሳሌ ሁሉ መምሪያ ሲወጣ ለሁሉ በሚያስተናግድ መልክ አይደለም የራሱ በሚገድብ ለራሱ ለዋነኛው ለችግሩ መፍትሄ ተብሎ ነው እንጂ እያንዳንዱ ችግር ሊፈታ ተብሎ ሊታሰቡን አይችሉ። ለህዝቡና ለመንግስት የሚጠቅም ተብሎ አንኳር አንኳር ነጦ ተወስዶ አብዛኛው ግን የፈታውና ያለው። ከትግራይ ክልል የከተማ ልማት ንግድና ኢንዱስትሪ ቢሮ ያገኘነው መረጃ እንደሚያሳየው ደግሞ ከገጠር ወደ ከተማ በገቡ አካባቢዎች ያልተሰናገዱ የመሬት ጥያቄዎች በህግ መሰረት ዳግም ለማየት በሁሉም አካባቢዎች ማስረጃዎች እየተሰበሰቡ መሆናቸው ነው። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለ። በአማራ ክልል ለሕክምና አገልግሎት የሚውል ኦክሲጅን ማምረቻና ማከፋፈያ ማዕከሎች ትናንት ባህር ዳር ውስጥ ተመርቀው ተከፍተዋል። የማዕከሉን የባህር የማዕከሉን የባህር ላይ መርቀው የከፈቱት ፕሬዚደንት ሳህል ወርቅ ዘውዴ በኦክሲጅን እጥረት የሚሞቱ ሰዎችን ሕይወት ለመታደግ ያላቸውን ድርሻ ተናግረዋል። አሴር ምስጋናው በስነስርዓቱ ላይ ተገኝታ ዘገባ አጠናቅራለች። ኢትዮጵያ በህክምና ኦክስጅን እጥረት ምክንያት በየአመቱ መቶ ሺህ የሚጠጉ ዜጎችን ታጣለች። የችግሩን አሳሳቢነት የተረዳው የጤና ጥበቃ ሚኒስቴር ከአጋር ድርጅቶች ጋር በመተባበር በተለያዩ የሀገሪቱ ክፍሎች የህክምና ኦክስጅን ማምረቻና ማከፋፈያ ማዕከል በማቋቋም ላይ ይገኛል። ትናንት በባህር ዳር እና በደሴ ከተማ የተመረቁት ማዕከላትም መኖር እየፈለጉ ግን በኦክስጅን እጥረት ምክንያት የሚሞቱ ህሙማንን ህይወት ይታደጋል ነው ያሉት የኢፌዴሪ ፕሬዚዳንት ወይዘሮ ሳህለ ወርቅ ዘውዴ። ማዕከሉን መርቀው በከፈቱበት ወቅት መረጃዎች እንደሚያሳዩት በኢትዮጵያ ብቻ ደረጃውን የጠበቀ የኦክስጅን አገልግሎት ማስፋፋት ከተቻለ በእርግዝና ወቅት የሚሞቱ 11 ሺ ሴቶችን፣ በተወለዱ የመጀመሪያ ወራቶች የሚሞቱ 60 ሺ ህጻናትን፣ እንዲሁም በሳምባ ምች ኒሞኒያ በሚባለው በሽታ የተነሳ በየአመቱ የሚሞቱ 30 ሺ ህጻናትን ከሞት መታደግ ይቻላል። በአማራ ክልል የተቋቋመው የኦክሲጅን ማምረቻ እና ማከፋፈያ ማዕከል ውጤታማ የመንግስትና የግል ባለ ሀብቱ ጥምረት የታየበትና ለሌሎችም የኢትዮጵያ አካባቢዎች እንዲሁም ለጤና ችግሮች ዘላቂ የሆነ መፍትሄ መስጠት ለሚፈልጉ የአፍሪካ ሀገራትን ጭምር ምሳሌ ተደርጎ ሊወሰድ የሚችል ነው። ፕሬዝዳንት ሳህለወርቅ አያይዞ የማዕከሉ ስራ መጀመር በሀያ ሀያ አስተማማኝ የቀዶ ጥገና ፕሮጀክት አማካኝነት ለታካሚዎች የሚደረገውን እንክብካቤ ጥራት ለማሳደግ ጥሩ እድል ይፈጥራል ነው ያሉት። ለዚህም በቀዶ ጥገና ሕክምና የሰዎችን ህይወት ለማትረፍ የተዘረጋው ፕሮግራም እና በጂኢ ፋውንዴሽን ድጋፍ የሚደረግለት ፕሮጀክትን በማሳየት መጥቀስ ይቻላል። የጤና ጥበቃ ሚኒስቴር ሚኒስትር ዶክተር አሚር አማን በበኩላቸው እንደ ኢትዮጵያ አቆጣጠር በሁለት ሺ አስራ ሁለት በመላ ሀገሪቱ በህክምና ኦክስጅን እጥረት ምክንያት የሚሞቱ ህሙማንን ህይወት ለመታደግ እየተሰራ እንደሆነ ተናግረዋል። በሀገራችን ደረጃ እስከ ሁለት ሺ አስራ ሁለት በኢትዮጵያ አቆጣጠር መጨረሻ ድረስ አስራ ሶስት ቦታዎች ላይ ይህንን ኦክስጅን ማቅረብ ይኖርብናል በሚል አብረን ስንሰራ ቆይተናል። ዛሬ በደሴ እና በባህርዳር የምንመረቀው ኦክስጅን ስድስተኛው የኦክስጅን ማዕከል ነው። ሰባት ይቀረናል። በዚህ አንድ አመት ከሶስት ወር በሙሉ ሀገሪቱ ላይ በሁሉም ተደራሽ በሚያመርጉ ሰባቱን የኦክስጅን ማምረቻና መከፋፈያ በመክፈት ችግሩን ሙሉ ለሙሉ ባንቀርፈውም ባቀር ነው ልክ ሀያ ፐርሰንት ከነበረው የኦክስጅን አቅርቦት ወደ ስልሳ ፐርሰንት ለማሳደግ ይረዳናል። ቀጣይ ደግሞ በሚኖረው የአምስት ዓመት እቅድ ሙሉ ለሙሉ ለማዳረስ የሚሰራ ይሆናል። ማዕከሉን የጤና ጥበቃ ሚኒስቴር፣ የክልሉ ጤና ጥበቃ ቢሮ፣ ጄኔራል ኤሌክትሪክ ፋውንዴሽን እና ግራንድ ቻሌንጅስ ካናዳ የተባሉ ድርጅቶች በጋራ እንዳቋቋሙት በምረቃ ስነ ስርዓቱ ላይ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር ለዘገባው። የሳተላይት ስርጭት ማስታወሻለን የተከበራችሁ የአሜሪካ ድምፅ አድማጮች በቴክኒክ ችግር ምክንያት ተቋርጦ የነበረው የሳተላይት ስርጭታችን ተስተካክሎ የቀድሞ አገልግሎትን ቀጥሏል። ስለተፈጠረው መስተጓጎልና አለመመቸት ልባዊ ቅርታ፣ ስለ ትዕግሥታችሁም ጥልቅ ምስጋናችንን እናቀርባለን። የሳተላይት አድራሻችንን እናስታውሳችሁ። ሳተላይት ዩተልሳት ሴቭን ሰባት ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ትራንስፖንደሩ ኢ36 ነው። ዲኤል ፍሪኩዌንሲ ወይም ሞገድ 12 ነጥብ 399 ጊጋ ሄርትስ ኤፍኢሲ 5 ዝባር 6 ሲምብል ሬት 27 ነጥብ 5 ዲኤል ፖላራይዜሽን ቨርቲካል ነው። ቨርቹዋል ቻናል 41 32 ነው። ቪኦኤ 2 24 ላይ ድምጽና ምስል ታገኛላችሁ። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ ሦስት ሰዓት ከሀምሳ አንድ ደቂቃ ሆኗል። እስከ ምሽቱ አራት ሰዓት ድረስ ይቀጥላል ዝግጅታችን። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። ከጉግል ፕሌይ ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ የአፕ የቪኦኤን አፕ አውርዳችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ኦድሬስ ሬጅስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ሰሎሞን ክፍሌ ነው። እያስተናገድናችሁ ያለ ነው ሰሎሞን አባተና አዳነች ፍስሐየንን ወደ ተከታዩ ዘገባችን እናልፋለን። የኒፕሲ ሀስል መታሰቢያ በዋሽንግተን ዲሲ ኒፕሲ ሃስል ወይም ኤርምያስ አስገዶም ከሙዚቃ ሙያው በላይ በተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀ የሻማ ማብራት ሥነ ሥርዓት ላይ የታደሙ ወጣቶች ተናግረዋል። ባለፈው ሳምንት እሁድ ሎስ አንጅለስ ውስጥ በስድስት ጥይት የተገደለው ትውልድ ኤርትራ አሜሪካዊ የሙዚቃ ሰው ኒፕሲ ሃስል በወጣትነቱ ያከናወነው በጎ ተግባር በሚሊዮን ወጣቶች ልብ ውስጥ መልካም ቁም ነገር ማሳደሩን በመግለጽ እማኝነታቸውን ሰጥተውታል። ሰው ከመሆን ውጪ ያሉት ነገሮች ሁሉ ለርሱ ቦታ አልነበራቸውም ብለዋል። ትላንት ምሽት ዋሽንግተን ዲሲ ማልከም ኤክስ መናፈሻ ውስጥ የተከናወነውን የሻማ ማብራት ስነ ስርዓት የተከታተለችው ጽዮን ግርማ ዘገባ አጠናቅራለች። በመድረክ ስሙ ኒፕሲ ሀስል በሚል የሚጠራው ኤርትራ አሜሪካዊው የሙዚቃ ሰው ኤርሚያስ አስግዶም በሰው እጅ ነብሱ እንዳለፈ የሎስ አንጀለስ ፖሊስ ካስታወቀበት እሁድ እለት አንስቶ በተለያዩ የአሜሪካ ከተሞች ለእርሱ መታሰቢያ የሚሆኑ የሻማ ማብራት ስነስርዓት እያከናወኑ ይገኛሉ ሚሊዮኖች አደባባይ ለሀዘን ወጥተዋል። ትላንት ምሽት ዋሽንግተን ዲሲ በሚገኘው ማልኮም ኤክስ መናፈሻ በተከናወነው ስነ ስርዓት ላይም ብዙ ቁጥር ያላቸው ወጣቶች በቦታው ተገኝተው አስታውሰውታል። በዩናይትድ ስቴትስ የመጀመሪያ ትውልድ የሆኑ የአፍሪካውያን ልጆች በተለይም የዘር ግንዳቸው ከኤርትራና ከኢትዮጵያ የሆኑ በስራው ብዙ አስተምሮናል ብለዋል። ረዴት በፍቃዱ ከነዚህ ውስጥ አንዷ ነች ለኛ እድሜ ያሉት በተለይ ልጆች በጣም ኢምፓክት ስለነበረው ጥሩ ኢምፓክት እሱን ለማሳደግ እና ለማበረታታት ብለን ነው። ማራቶን ብሎ ብዙ ጊዜ ሃሽታግ ያደርጉታል እና ለዛ ምክንያት ብዙ ጊዜ እንደዚህ አይነት ነገር ሲከሰት ለትንሽ ጊዜ ብቻ ይለቀስ እና ይወራ እና አይቀጥልም ለብዙ ጊዜ የእኛ ምልክታችን ስ ረዴት እንደምትለው ኔፕሲ ከታወቀበት የራፕ ሙዚቃ ስራው በላይ ትልቁን ዋጋ የምትሰጠው በሚኖርበት አካባቢ አብረውት ላደጉት ጓደኞቹና ማህበረሰቡ ላበረከተው በጎ አስተዋጽኦ ነው። በተጨማሪም የእርሱን ስራ ከማህበራዊ ሚዲያ ለሚከታተሉ ሁሉ የሚያደርጋቸው አነቃቂ ንግግሮችና ለእነዚህ ንግግሮቹ የሚሆኑ ተግባሮቹን ስለሚያከናውን አሁን ላለው ትውልድ ምሳሌ ነበር ትላለች። ይህንንም ሁሉም ከቤተሰብ ጀምሮ ሊከተለው ይገባል ባይነች። እኔ ብዙም ራፑን አላዳምጥም ነበረ፣ አዳምጣለሁ ግን፣ ከመጀመሪያው ጀምሮ እንደታወቀ ጊዜ አዳምጫው አላውቅም ነበረ። በደንብ የሚታወቁትን ዘፈኖች ብቻ ነበረ አዳምጠው። በዛ በዛ ላይ ኤርትራዊ ስለሆነ ራሱ ሴም ብለድ ብዬ በደንብ እከታተለው ነበረ። ሶሻል ሚዲያ ላይ ምናምን በጣም ይወጣል ነው በሀበሻነታችን እናም ብዙ ነገሮች የሚያደርገውን የሚያሳልፈውን ነገር ተከታትለናል። ላይ ጥሩ ነገር ለብላክ ኮሚኒቲ የሚያደርገውን ለባክን ኤርቺያ በሀበሻነታችን የሚያደርገውን ነገር እና ጥሩ ነገር እየሰራ ነበረ። ስለዚህ በዛ በደንብ ከታተለው ነበረ ረዴት ቤተሰቦቿ ኢትዮጵያውያን ናቸው። እንደተናገረችው የኔፕሲ በአባቱ ኤርትራዊ በመሆኑ በደም አንድ ነን የሚል ስሜት ስለነበረኝ እከታተለው ነበር። ከዛ በተጨማሪ ደግሞ ለጥቁር አሜሪካውያን የሚያደርገው እንደዚሁም ወደ ኤርትራ ተመልሶ ልጆችን ለመርዳት በሚያደርገው አስተዋጽኦ በጣም ደስተኛ ነበርኩኝ። ሙዚቃውን በማዳመጥ የእሱ ተከታይ ባልሆን እንኳን በማህበራዊ ሚዲያ በሚያደርገውና ለመገናኛ ብዙኃን በሚሰጣቸው አስተያየቶች እከተለው ነበረ። በሕይወቱ በማለፉ ባዝንም ይህንን ለማስቀጠል ደግሞ እያንዳንዱ ከቤተሰቦች ከአባት ከእናት ጀምሮ ምሳሌ አራያ ሊሆኑን ይገባል ብላለች። የአይኔና ሱራፌል የተባሉ ሌሎች ወጣቶች እነርሱ የሀበሻ ማህበረሰብ የሚሉት ኤርትራና ኢትዮጵያውያን ማህበረሰብ ትክክለኛ ነገር እንዲያደርጉ ሲመክር ቆይቷል ሲሉ በበጎ ያስታውሱታል። እኔ በስራው ነው ሞር ያደነኩኝ። ሙዚቃውን በደንብ አላውቅም፣ በደንብ እላለሁ ግን ሞር ያደነኩት በስራው ነው በስራው ነው ያወቅኩት፣ እና በሀበሻው ነው ራሱ መሆኑን ነው ያወቅኩት፣ እና እንደዛ ደስ ብሎኛል። እያደረገውን ነገር ሀበሻ በመሆኑ ብቻ ሳይሆን ነው እዚህ ሀገር መጥተው he did a lot of things, you know. Like what makes him different is like a like he tries to give back to the community. Like Sola Merdat, Sola Lamar Gezno, and to like, you know. እነዚህ ሁለት ዕድሜያቸው በሀያዎች ውስጥ የሚገመት ወጣቶች የሙዚቃው አድናቂዎቹ አይደለንም፣ ምክንያቱም ሁሉንም ሙዚቃዎች አንሰማቸውም። ነገር ግን በጎ ተግባሩ ለማህበረሰቡ የሚያደርገው አስተዋጽኦ እንድንከተለው አድርጎናል ይላሉ። ሌላዋ ሲትራ ከሊፋ የለውጥ አራማጅ ነው። ይህን የለውጥ አራማጅነቱን የምትመዝንበት ኢትዮጵያዊ፣ ኤርትራዊ፣ አፍሪካዊ አሜሪካዊ አይልም፣ ለሱ ሰው ሁሉም እኩል ነው ሰው ነው። ስለዚህ ነው የምከተለው። አሁን የእሱን መንገድ ለመከተል ደግሞ እኛም ሰው ሁሉ ሰው ነው ብለን እንድናምን ይገባል ትላለች። መከፋፈል በጣም በጣም የማይሆነውና በጣም መጥፎ ነገር ነው። ኤርትራዊ እንሁን፣ ኢትዮጵያዊ እንሁን፣ እኔ ኢስተርን፣ ዌስተርን፣ ኖርት፣ ሳውዝ እንሁን፣ ቢ ሆነስት ሰው ሰው ነው። ከአንድ መሬት ነው የተፈጠር ነው። ሞታችን አንድ ነው። እነዚህ አማርኛና እንግሊዝኛ እየቀላቀሉ የሚናገሩ ወጣቶች ሰው ሰው ነው። በመከፋፈል ላይ ከምናተኩር ይልቅ ለምን ወደኋላ ተመልሰን ማህበረሰባችንን አንረዳም? ማህበረሰባችንን አናግዝም? ይላሉ። ይህን ደግሞ ያገኘነው ከኒፕሲ ሀስል ነው ይላሉ ከ33 ዓመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ እጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማህበረሰቡ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ ጽዮንን ለዘገባው አመሰግናለሁ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው የፕሮግራም ማሳሰቢያ ማስታወሻ አለን። የተከበራቸው አድማጮች፣ ያው ትያትር ሱሚያ እየተሰራበ ነበር ጊዜ ተማሪዎቹ እዛ አሉ። ካዘጋጁ ጋር አንዳንድ ያልተገቡባቸው ነገሮች ነገሯቸ ሽጉጥ እዛ አስገባበት እሳቸው ያልጻፉት እንዚ ነገር እና፣ መጨረሻ ላይ ያው ተማሪዎቹ እየሸኟቸው፣ ምነው እናንተ አስተያየት አሰጡ ምነው እዛ ዩኒቨርሲቲ ትመላልፋለን

ከእሁዱ የራዲዮ መጽሔት ድምፆች ውስጥ ናቸው የሰማችኋቸው። የቀደመው ድንቅ የኩምክና ለዛቸውን ጨምሮ ከፍ ባሉ ሥራዎቻቸው የሚወደሱትን ብዕረኛ መንግሥቱ ለማን ሕይወትና ሥራ ከሚያስታውስ ቅንብር የተወሰደ ነው። ሁለተኛው ደግሞ ሰው ምንድን ነው በሚል ርዕስ ባወጡት መጽሐፋቸው መነሻነት ከቀሲስ ዶክተር ዘበነ ለማ ጋር የተጀመረው ወግ ነው። ሌሎችም ልዩ ልዩ አዝናኝና ቁም ነገር አዘል ዝግጅቶችን ይዞ ራዲዮ መጽሔት ይጠብቃችኋል። እሁድ የእሁድ ምሽት ቀጠሯችሁ ከራዲዮ መጽሔቶቹ አሉላ ከበደና አዲሱ አበበ ጋር ይሁን። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከዚህ ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት